ከቅዳሜ ህዳር 27 ጀምሮ በአዲስ አበባ ፖሊስ ታስረው የሚገኙ ሐምሳ ሁለት የዘጠኙ ተቃዋሚ ፓርቲዎች ትብብር አመራር አባላትና ሌሎችም ከዛሬ ጀምሮ ህጋዊ መብቶቻችን ይጠበቁ በማለት የረሃብ አድማ መጀመራቸውን ሰማያዊ ፓርቲ አስታውቀዋል። ከ ሰማንያ አራት የማያንሱ የፓርቲዎቹ አባላትም በአዲስ አበባ የተለያዩ ፖሊስ ጣቢያዎች ታስረው እንደሚገኙ ገልጿል። መለስካቸው ከመለስካቸው የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ ለቪኦኤ እንደገለጹት አባሎቻቸው መታሰር የጀመሩት ላለፈው ቅዳሜና እሁድ ይደረጋል ተብሎ ለነበረው ሰላማዊ ሰልፍ ህጋዊ ቅስቀሳ አርብ ሲያካሄዱ የነበሩትን እንደሚጨምር ያስታውሳሉ። እነዚህና ሌሎችም በተለያዩ ቀናት ቅስቀሳ ሲያካሄዱ ከልዩ ልዩ ስፍራ ተይዘው በአራት የተለያዩ ፖሊስ ጣቢያዎች የታሰሩ የፓርቲዎቹ አባላት አያያዝ ጥሩ እንደሆነ የሚናገሩት አቶ ዮናታን ዘመድ ወዳጆቻቸው እንደሚጠይቋቸው ጠበቆቻቸው እንደሚጎበኟቸውና በአጠቃላይ በሰብአዊ አያያዝ እንደተያዙ ያስረዳሉ። ቅዳሜ ህዳር 27 ቀን 2007 ዓ ም ትብብሩ በወሰነው መሠረት ሰላማዊ ሰልፍ ለማድረግ ከሰማያዊ ፓርቲ ጽሕፈት ቤት ተነስቶ ከነበረው ሰልፍ ላይ ተደብድበው በአዲስ አበባ ፖሊስ ታስረው ይገኛሉ ያሏቸው የፓርቲዎች አመራር አባላት አያያዝ ከሕግ ውጭ እንደሆነና እስረኞቹም ይህን በመቃወም የረሃብ አድማ ዛሬ እንደጀመሩ ገልጸዋል። እንደ እስረኛ በአግባቡ እየተያዙ አይደለም። ቤተሰብ እየጠየቃቸው አይደለም። ጠበቃ እያገኛቸው አይደለም። ያም ብሎ ደግሞ የተወሰኑት ከእነሱ ውስጥ የተወሰኑት ኢንጂነር ይልቃልን ጨምሮ በጨለማ ቤት በጣም ቀዝቃዛ በሆነ ክፍል ውስጥ ለየብቻቸው ተነጣጥለው እንዲታሰሩ ነው የተደረጉት። ስለዚህ እሱን በመቃወም እና አስፈላጊው ሰብአዊ መብታቸው እንዲከበር ምንም እንኳን ታሳሪ ቢሆኑ እንዳልኩትም በሕገወጥ ስርም ቢሆን የተፈጸመባቸው ግን፣ እዛ ውስጥ በህግ ከለላ ስር እስካሉ ድረስ ሰብአዊ መብታቸው እንዲከበር ነው የረሃብ አድማው ምክንያት እና በዛ ሁኔታ ላይ ነው የሚገኙት። ሀምሳ ሁለቱ የተመዘገቡ ታሳሪዎች የፓርቲዎቹ የአመራር አባላት ሲሆኑ እንጂ ሌሎቹም የረሃብ አድማውን እየተቀላቀሉ እንደሆኑ አቶ ዮናታን ይጠቁማሉ። ከዛ ውጭ ግን ብዙ ደግሞ እማናቃቸው አሉ። በስማቸው አሁንም ድረስ እየመጣልን ያለ በቤተሰብ አማካኝነት ሲጠይቁ እዛ ሲሄዱ እስረኞች በሚነግሩን መረጃ መሰረት ስማቸው እስካሁን እየመጣ ያሉ ሰዎች አሉ። እነሱን አሁንም እርግጠኛ ሆኜ ልነግር አልችልም። ርሃብ አድማውን ይቀላቀሉ አይቀላቀሉ ግን በእርግጠኝነት እነዚህ ሀምሳ ሁለቱ ለመብታችን እንቆማለን ብለው ያንን እንቅስቃሴ ጀምረዋል። ከዛሬ ጀምሮ ማለት ነው። ምግብ የሚዘን ስንሄድ አንፈልግም መልሱ ብለዋል። በአጠቃላይ የታሳሪዎችን ቁጥር በተመለከተ አቶ ዮናታን ከፓርቲ አባላት በስተቀር እርግጠኛ እንዳልሆኑ ያስረዳሉ። በተለይ ግን መስቀል አደባባይ ላይ ብዙ ወጣቶች ተይዘው እንደነበረ ያስታውሱና እነዚህ ዛሬ በምን አይነት ሁኔታ ላይ እንዳሉና በየት እስር ቤትም እንዳሉ እንደማይታወቅ ያስረዳሉ። በፓርቲ መዋቅር የታቀፉትን በተመለከተ ግን በተሻለ እርግጠኝነት ይናገራሉ። አቶ ዮናታን ተስፋዬ አንድ መረጃ የነበረችን በዛው ሰዓት ቅዳሜ ከሰዓት ላይ በየክፍለ ከተማቸው ይላካሉ በየክፍለ ከተማቸው ባለው እየተጣራ ይላካሉ የሚል ነገር ነበር። ከዛ በኋላ እንግዲህ አባልም ስለሌለን በመዋቅርም የታቀፉ ስላልሆኑ ተከታትሎ ማወቅ አልተቻለም። ስለዚህ የእነሱ ሁኔታ መናገር ባይቻለም፣ በእርግጠኝነት ግን ከዘጠኙ ትብብር ፓርቲዎች ውስጥ አመራር የሆኑ አባል የሆኑ በብዛት ደግሞ የሰማያዊ ፓርቲ አመራሮችና አባላት ወደ ሰማንያ አራት የሚደርሱ በስር ላይ ነው የሚገኙት አሁን በተለያዩ ፖሊስ ጣቢያዎች ውስጥ ማለት ነው። አቶ ዮናታን፣ ይህ እስር በፓርቲው የዕለት ከዕለት አሰራር ላይ ከፍተኛ ተጽዕኖ እንዳሳደረም አልሸሸጉም። በአሁኑ ጊዜ የሕግ ጉዳዮችን ለመያዝና ለመከታተል እንኳን የፓርቲያቸው የሕግ ጉዳይ ኃላፊ በእስር ላይ ስለሚገኙ ያደረሰውን ችግር እንደ ምሳሌ ያነሳሉ። በመንግሥት በኩል ከዚህ ሰላማዊ ሰልፍ ጋር በተያያዘ ሰዎች እንደታሰሩ አላስተባበለም። ይሁንና ሰዎች መደብደባቸውንና አደጋ እንደደረሰባቸው ከፓርቲዎቹ የሚነገረው ሐሰት ነው ሲል በተደጋጋሚ ማስተባበሉ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃን ለዘገባው እናመሰግናለን። ለሰብአዊ መብቶች የሚሟገተው አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ በአዲስ አበባ ባለፉት ቅዳሜና እሁድ የዘጠኙ ተቃዋሚ ፓርቲዎች ትብብር ሰላማዊ ሰልፍ ለማካሄድ ባደረጉት ሙከራ ላይ የጸጥታ ኃይሎች ቁጥራቸው ወደ ዘጠና የሚገመቱ ሰዎችን አስረዋል። ይህ የሚያመለክተው በኢትዮጵያ በመጪው ግንቦት ወር የሚካሄደው ጠቅላላ ምርጫ እየተቃረበ ባለበት በአሁኑ ወቅት የሀገሪቱ ባለስልጣናት የፖለቲካ ተቃውሞ ላይ ያላቸውን ጥላቻ በአዲስ መልክ የሚያመለክት ነው ብሏል። የኢትዮጵያ ባለስልጣናት በሰላማዊ ሰልፍ በመሳተፋቸው፣ ሰልፍ በማደራጀታቸው የታሰሩትም ሆኑ ሌሎችም በሀገሪቱ ውስጥ የፖለቲካ አመለካከታቸውን በሰላማዊ መንገድ በመግለጻቸው የታሰሩትም በሙሉ በአስቸኳይ ያለአንዳች ቅድመ ሁኔታ መልቀቅ አለበት ሲል አምነስቲ አሳስቧል። የታቀደው ጠቅላላ ምርጫ እየተቃረበ ሲመጣም አለ፣ ባለስልጣናቱ የሚወስዱት እርምጃ እየተባባሰ የሚሄድ መሆኑ አምነስቲን አሳስቦታል። በዚህ የቅድመ ምርጫ ወቅት የኢትዮጵያ መንግስት ኢትዮጵያውያን ሁሉ የመታሰርም ሆነ ጥቃት ይደርስብናል የሚል ፍራቻ ሳይይዛቸው በነጻነት የፖለቲካ አመለካከታቸውን መግለጽ መቻላቸውን ማረጋገጥ አለበት ብሏል። ነጻ ሚዲያን፣ ሲቪል ማህበረሰብ ድርጅትንና ተቃዋሚ ፓርቲዎችን ጨምሮ ነጻና ግልጽ የፖለቲካ ተሳትፎን የሚገድቡ ሕጋዊ እርምጃዎችን በአስቸኳይ እንዲያስወግድ ሲል አምነስቲ አሳስቧል። የጸጥታ ኃይሎቹንም በመንግስት ላይ በሰላማዊ መንገድ ተቃውሞ የሚያሰሙ ግለሰቦችን እና ለተቃዋሚ ፓርቲዎች የምርጫ ዘመቻ የሚያካሂዱትን ጨምሮ ማዋከብና ማሰር እንዲያቆሙ ትዕዛዝ መስጠት አለበት ሲል አምነስቲ ኢንተርናሽናል አሳስቧል።